የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲ ግንባር ኢህአዴግ ወደ ውህድ ፓርቲ መምጣቱን ተከትሎ ኢትዮጵያውያን የተለያዩ አስተያየቶችን እየሰጡ ነው። ውህደቱ የሀገሪቱን አንድነት ያመጣል ብለው ከሚያምኑ የተፎካካሪ የፖለቲካ ድርጅቶች መካከል ለስምንት ዓመታት በኤርትራ የትጥቅ ትግል ሲያካሂድ ቆይቶ በቅርቡ ወደ ሀገር ቤት የተመለሰው የአማራ ዴሞክራሲ ኃይል ንቅናቄ አንዱ ነው። የንቅናቄው ሊቀመንበር አቶ ተስፋውን አለምነህ ለዶች ቬሌ እንደገለጹት ንቅናቄያቸው የኢህአዴግን ውህደት ፓርቲ መሆን ለሀገራችን ሕዝቦች አንድነት አንድ እርምጃ ነው ብለውታል። ሆኖም ከዚህ በፊት እንደታየው አንዱ የበላይ አንዱ የበታች የሆነ አሰራር መወገድ እንዳለበትም ሊቀመንበሩ ተናግረዋል። የኛ እንደ ድርጅትም እኛ ውህደትን አንቃወም። ወደ አንድ መሆን ጥንካሬን ይፈጥራል ብለን እናምናለን። ውህደቱ ሲከናወን ግን መርህን ተከትሎ መሆናል። እንደ ካሁን በፊት የአንድ በላይ የአንድ በታች መሆን የለበትም ብለን እናምናለን። በአጠቃላይ አንድ መሆናቸው መልካም ነው የሚል እምነት አለን። ውህደቱ ለሌሎች የተቃዋሚ የፖለቲካ ድርጅቶች በአስተማሪነቱ እንደሚወሰድ የሚናገሩት አቶ ተስፋሁን በሀገራችን ያሉ በርካታ የፖለቲካ ድርጅቶችን በተናጠል ከመታገል ይልቅ በውህደት ጥንካሬያችንን አጎልብተን ብንታገል ውጤታማ ያደርገናል ነው ያሉት። አንድ ስትሆን ስሆን የበለጠ አቅም ትፈጥራለህ። አንድነትህ ሪል ባለው መሰረታዊ ነገር ተስማምተህ አንድ ሆነህ ተግባብ ቦታን ስትሆን በተናጠል ስግል ሀይል ማባከን ነው የሚሆነው። ምንም ጥያቄ የለውም። እንደ መርህም እንደ ፕሪንሲፕልም ብትወስደው አንድ ስትሆን ነው የተሻለ ሀይል ይኖርህ የሚችለው። በተለያየ ቦታ ሲበታሰን የሀይል መበታሰን ይኖራል። ስለዚህ አንድነት በምንም መስፈር ሲሆን ትክክል ነው። ተገቢም ነው። ለሌሎችም ማስተማር ነው ብለን እናምናለን። ለሌሎችም አስተምሮት ጥሩ ነው። የኢትዮጵያ ፖለቲካ ፓርቲዎች ቁጥራችን ብዙ ነው። ነገር ግን በዋናነት ያለያየን የምችለው ያን ያህል ነው መሪወት አለም። ያን ያህል ልዩነት የለንም። ወደ አንድነት ብንመጣ አስተምሮት ይኖረዋል። ምክንያቱም ተጋዳሪ ሀይል ልንሆን የምንችለው በብቻችን ተበጣጥተን ሳይሆን በጋራ ብንሆን የተሻለ አቅም እንፈጥራለን ብለን እናምናል። ህዋት ውደቱን መቃወሙ ዴሞክራሲያዊ መብቱ መሆኑን ጠቅሰው ሆኖም ከህዝብ ተቆርቋሪነት አንጻር እንዳልሆነ ይልቁንም በውዱ ፓርቲ ጥንካሬ ላይ አሉታዊ ተጽዕኖ እንደሚኖረው የአዲሃን ሊቀመንበር አቶ ተስፋውን አመልክተዋል። ህዋት ከህዝብ ጥቅም አንጻር ውደቱ የሚቃወሙበት አንድም የለው። ስለዚህ የህዋት ያንን መቃወም እንደ ድርጅት መብቱ ነው እንደ ድርጅት መብቱ ነው። ይህ መታወቅ መቻል አለበት። አልዋሃድን ያለ ከህዝብ ጥቅም አንጻር ነው ወይ ብለ ትጠይቀን አይደለም የሚል እምነት አለ። እንደ ሀገርም ቢሆን የህዋት መንግስት ስለሆነ ስለሆነ ለስ የክልል መንግስት ስለሆነ እንደ ፌደራልን መንግስት ስለሆነ አልዋሃደን ማለቱ የሶስት ኔጌቲቭ ፓርት ይኖረዋል። ምክንያቱም አሁን ሀገሪቱ ያለበት ሁኔታ የሚታወቅ ነው። ጅንስ ይነሳሉ፣ ግጭቶች ይነሳሉ። ለእነኚህ ደግሞ እነኚህ አይነት ነገሮች ሀገራዊ ኃላፊነት ካለመውሰድ የመነጨ ነው። ስለዚህ ኔጌቲቭ ፓርት አለው። በትክክለኛ በሆነ መንገድ መፈታት መቻል አለበት የሚል እምነት አለን። ህወሓት ግን ውህደቱን የተቃወመው ምንም ጥያቄ የለው የበላይነቱን ማስቀጠል ስለሚፈልግ እና የበላይነቱ ስለተነጠቀ የበላይነቱም ደግሞ ውህደቱ ቶታሊ ወደ ዜሮ ስለሚያወርደው ከዚህ አንፃር ነው የተቃወመው። የአማራ ዲሞክራሲያዊ ኃይል ንቅናቄ በብሔራዊ ምርጫ ቦርድ እውቅና የተሰጠው በመጪው አገራዊ ምርጫ የሚሳተፍና በባህር ዳር ከተማ ቋሚ ጽህፈት ቤት ያለው ድርጅት ነው። በእንዲህ እንዳለ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ውህደትን አስመልክቶ የአማራ ብሔራዊ ንቅናቄ አብን አስተያየት እንዲሰጠን ብንሞክርም ንቅናቄው ፈቃደኛ አልሆነም። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲው ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ሳምንት ባደረገው ስብሰባ የድርጅቱን ውህደት በአብላጫ ድምፅ ያጸደቀ ሲሆን ስያሜውንም ብልጽግና ፓርቲ እንዲባል ተስማምቷል። ስራ አስፈጻሚው የደረሰበትን ስምምነት አርባ አምስት አባላት ያሉትን የህወሓት የምክር ቤት አባላት ባላካተተ መልኩ የምክር ቤት ስብሰባ ውህደቱንና ስያሜውን አጽድቋል። የኢህአዴግ ምክር ቤት ስብሰባ ከትናንት ጀምሮ በአዲስ አበባ እየተካሄደ ነው። ዓለም ነው መኮንን ለዲደብልዩ ራዲዮ ባህር ዳር።